ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክስ አማግዜር ነ ጋቢና ቪኦኤ አስገባቸው። ታክሲዋ ሞልታለች። ዛሬ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። ዛሬ ማክሰኞ ነው፣ ማክሰኝት፣ ለዚያውም ታላቁ ማክሰኞ ይሉታል። በዩናይትድ ስቴትስ በበርካታ ግዛቶች አሜሪካውያን የሁለቱን መሪ ፓርቲዎች እጩዎች ለመምረጥ ድምፅ ሲሰጡ ውለዋል። የዛሬው ትኩረት የቴክሳስ ግዛት ይሆናል። ሪፐብሊካኑ ፓርቲ ምርጫ 155 ወኪል ወይም እንደራሴዎች ዴሊጌት ሳላት የደቡብ አሜሪካ ግዛቷ ማለት ነው። በአጠቃላይ ዴሞክራቶቹ 12 ግዛቶች፣ ሪፐብሊካኑ ደግሞ በ13 ግዛቶች የመጀመሪያ ዙር ፕሬዝዳንታዊ ምርጫ ያካሂዳሉ። ወጣት አሜሪካውያን በዚህ የፕሬዝዳንታዊ ምርጫ ድምፅ የሚሰጡባቸው መስፈርቶችና ጉዳዮች ምንድን ናቸው? በእኔ ዕድሜ ክልል ያሉ ወጣቶች የምጣኔ ሀብቱ ጉዳይ ያሳስባቸዋል። ማለትም ቤት ለመግዛት መቻል፣ የተሻለ ኑሮን መስርቶ ወደፊት ቤተሰብ ለመመስረት እንፈልጋለን። እናንተ ስበይ ያላችሁበት ስለ ዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የምትሉታለ በስልክ አጠያይቀናል። በፌስቡክም አሁን ነው አት ቪኦኤ አማርኛ ላይ ወጣችሁ፣ አስተያየቶቻችሁን አድርሱን። የአዲስ አበባ ታክሲ አሽከርካሪዎች በስፋት በመዲናዋ የታክሲ አገልግሎት መጀመራቸው ተዘግቧል። እንግዲህ ትላንትና በማህበራችንም እየተደወለ ተነገረን። ስራ ጀምሩ ምናም ምናም ብለው እንግዲህ፣ የሚስተካከልልን ከሆነ ደግሞ እኛም የቤተሰብ ኃላፊነን ሰርተን መብላት እንፈልጋለን። ያው ግድም ነው መጀመርም አለብን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። አውሮፓ በራሷ የሰብአዊ ቀውስ ቀጠና እንድትሆን ምክንያት እየሆነች ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የአውሮፓ መንግስታት በድንበሮቻቸው ላይ ገደብ በማድረግና ፍልሰተኞች ወደ አውሮፓ መጉረፋቸው በቀጠለበት በአሁኑ ወቅት በጋራ ለመስራት ባለመተባበራቸው ችግሩን እንዳባባሰው ድርጅቱ ዛሬ ባወጣው መግለጫ አስታውቋል። የድርጅቱ የስደተኞች መስሪያ ቤት ቃል አቀባይ አድሪያን ኤድዋርድስ እንደተናገሩት በዚህ አመት ብቻ አንድ መቶ 30 ሺህ በላይ ህዝብ የሜዲተራንያን ባህር አቋርጠው ወደ ግሪክ እንደገቡ ተናግረዋል። ይህ በሁለት ወር ጊዜ የፈለሰው ህዝብ ቁጥር ነው። ባለፈው አመት በስድስት ወራት ጊዜ ውስጥ የተከሰተ እንደነበርም ተመልክቷል። ግሪክ ውስጥ ወደ 24 ሺ ፍልሰተኞችና ስደተኞች ያለ መጠለያ የሚገኙ ሲሆን ወደ 8500 ያህሉ ደግሞ ከሜቄዶንያ ድንበር ቀጥሎ ባለው ስፍራ ላይ መሆናቸውም ታውቋል። የደቡብ ሱዳን ሽምቅ ተዋጊ ቡድን መሪ የሪክ ማቻር ወታደሮች በታቀደው የጊዜ ሰሌዳ መሰረት ዛሬ ማክሰኞ ጁባ መግባታቸው አጠራጣሪ መሆኑ ተነገረ። ይህ መርሃ ግብር ግን ባለፈው ነሐሴ ወር በጁባው መንግስትና በኤስፒኤል መካከል የተደረገው ስምምነት ቁልፍ ነጥብ መሆኑ ይታወቃል። ባለፈው ሳምንት የሽምቅ ተዋጊው ቡድን መሪ ማቻር ለአሜሪካ ድምጽ በሰጡት ቃል ከተማዋ ከወታደሮች ነጻ እስከሆነችና ከእርሳቸው ሰራዊቶች የመጀመሪያዎቹ አንድ ሺ ሶስት መቶ ሰባ ወታደሮች እስከገቡ ድረስ እርሳቸውም ወደ ጁባ እንደሚመለሱ መናገራቸው አይዘነጋም። የሶሪያው ፕሬዚዳንት በሽር አልአሳድ የሀገራቸው የአምስት ዓመታት የእርስ በርስ ጦርነት ለማስቆም ይቻል ዘንድ በጠላትነት ላለመተያየት የተደረሰው ስምምነት ተስፋ የሚያፈነጥቅ ነው ሲሉ በዛሬው ዕለት ተናገሩ። ስምምነቱ ስራ ላይ እንዲውል መንግስታቸው የበኩልን እንዲያደርግ ፕሬዚዳንት አሳድ ከጀርመን ቴሌቪዥን ጋር ባካሄዱት ቃለ ምልልስም ገልጸዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በበኩላቸው በትላንትናው ዕለት በሰጡት መግለጫ የሶሪያውን ቀው ቀውስ ለማርገብ ቀጣዮቹ ጥቂት ቀናት ወሳኝነት እንዳላቸው ተናግረዋል። በመጨረሻም በማሊው ታሪካዊ የሃይማኖት ስፍራ በቲምቡክቱ ውስጥ ውድመት ፈጽመዋል የተባለ አንድ አክራሪ የእስልምና እምነት ተከታይ ዛሬ ማክሰኞ በዓለም አቀፉ የወንጀለኞች ፍርድ ቤት መቅረቡ ተነግሯል። መተኪያ የማይገኝላቸውን ታሪካዊ ቅርሶች በማውደም በአቃቤ ሕግ የተከሰሰው አህመድ አልፋቂ አልመህዲ የተባለው ይኸው ግለሰብ ዛሬ ሀውጋ በሚገኘው ችሎት ፊት ከመቅረቡ አስቀድሞ አጭር ቃል መናገሩም ተገልጿል። አድማጮች፣ ለሰዓቱ ያለን አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞችን ይቀጥላል። አብረናቸው የምናመሸው ሄኖክ ሰማእግዜርና እኔም መስታወት አድረጋውነን አብረን ከአድማስ እንሻገር እንላችኋለን። የዩናይትድ ስቴትስ ዜጎች በዛሬው ዕለት በመጀመሪያ ዙር ፕሬዚዳንታዊ ምርጫ ሁለት አብይ ፓርቲ ተወዳዳሪዎች እጩዎችን ለመምረጥ በበርካታ ግዛቶች ድምፅ ሲሰጡ ውለዋል። በታላቁ ማክሰኞ ሱፐር ቲውስዴይ ድምፅ የሚሰጡ ግዛቶች የሪፐብሊካኑ እጩ ዶናልድ ትራምፕ በሦስት ግዛቶች ያገኙትን ድል ለመቀጠል ተስፋ አድርገዋል። በዚህ የሪፐብሊካኑ ምርጫ የትራምፕ ማሸነፍ ብቻ ሳይሆን የቴክሳሱ ሴናተር ቴድ ክሩዝ በምን ያህል ልዩነት ይከተላሉ፣ የፍሎሪዳው ሴናተር ማርኮ ሩቢዮም ውጤታቸው እንዴት ይሆናል የሚል ነው። ወጣት በዴሞክራቶቹ በዴሞክራቶቹ ያለውን ልግለጽ። የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን በቨርመንቱ ሴናተር በርኒ ሳንደርስ ላይ ያላቸውን ብልጫ እያሰፉ መምጣታቸውን የህዝብ አስተያየቶች እያመለከቱ ነው። 55 ለ38፣ እየመሩ እንደሆነ ነው የሲኤንኤን ኦአርሲ አሃዞች የሚያሳዩት። በሪፐብሊካኑ በኩል የተሰበሰቡ የህዝብ አስተያየት አህዞች እንደሚያሳዩት ደግሞ ዶናልድ ትራምፕ 49 ከመቶ የሪፐብሊካኑን ድጋፍ አግኝተዋል። ተፎካካሪያቸው ማርኮ ሩቢዮ 16 ከመቶ ሴናተር ቴድ ክሩዝ ደግሞ አስራ አምስት በመቶ በሆነ ድምፅ ይከተላሉ። ወጣት አሜሪካውያን በዚህ የፕሬዚዳንታዊ ምርጫ የሚፈልጓቸው ፖሊሲዎችና የድምፅ መስጫ መስፈርቶቻቸው ምንድን ናቸው? በዛሬው ዝግጅት ከአንድ ወጣት አሜሪካዊ መራጭ እንሰማለን። ዝርዝሩን ሄኖክ ይዟል። ወጣት አሜሪካውያን በፕሬዝዳንታዊ ምርጫ ዘመቻዎች ከበጎ ፈቃድ አገልግሎት እስከ ምርጫ አስተባባሪነትና በየግላቸው ደግሞ ድምፅ በመስጠት ይሳተፋሉ። ኤቨንግሌዥር በሰሜን ቨርጂኒያ የስፓኒሽ ቋንቋ መምህር ነው። የራሴ ፖለቲካ አመለካከት አለኝ። ነጻ ሀሳቢ ሰው ነኝ። ለዘብተኛ ፖሊሲዎችን እመርጣለሁ እንዲተገበሩም እፈልጋለሁ። የጤና አገልግሎቶች እንዲዳረሱ ባለጸጋዎች ተጨማሪ ግብር እንዲከፍሉና ሀብት የሌላቸው ሰዎች የተለያዩ አገልግሎቶችን እንዲያገኙ ይፈልጋለሁ። የዛሬው የሱፐር ቱዝዴይ ታላቁ ማክሰኞ ምርጫ በዲሞክራቶቹና ሪፐብሊካኑ ፓርቲ እጩ ተወዳዳሪዎች መካከል ማን ለማሸነፍ ጎዳናውን እንደሚጠርግና የትኞቹ ደግሞ ከምርጫው ራሳቸውን ገለል እንደሚያደርጉ ይለያል። እጮቹን እንግለጽላችሁ ዴሞክራቶቹ ሜዳው ለሁለት ጠቧል የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን እና የቨርመንቱ ሴናተር በርኒ ሳንደርስ ብዙም ሳይራራቁ ይፎካከራሉ ሪፐብሊካኑ የቡድኑ መሪ ዶናልድ ትራምፕ ናቸው የቴክሳሱ ሴናተር ቴድ ክሩዝ የፍሎሪዳው ሴናተር ማርኮ ሩቢዮ እንዲሁም የኦሃዮ አገረ ገዢ የቀዶ ጥገና ህክምና ባለሙያው ቤን ካርሰንም አሉበት እጩዎቹ በቴክሳስና አጎራባች አካባቢዎች ድምፅ ለማግኘት ዘመቻቸውን አጠናክረው ነው የሰነበቱት። አንዳንድ የህዝብ አስተያየት አኃዞች እንደሚያመለክቱት በቴክሳስ ቴድ ክሩዝ በሰፊ ልዩነት እየመሩ ነው። በአጎራባቿ አርካንሶ ግዛትም በጥቂት ልዩነት ይመራሉ። ከላይ ድምፁን ያሰማናቸው ናቸው አሜሪካዊ ኤቨንግሌዥር ተወልዶ ያደገው አርካንሶ ነው ያደግኩት አርካንሶ ነው የቢል ክሊንተን ሀገር ሊትል ራክ የተወለድኩና ያደግኩትም እዚያው ነው። በደቡባዊ ግዛቶች ያሉት ትላልቅ ከተሞች ለዘብተኛ አመለካከት ነው ያላቸው፣ ገጠራማ አካባቢዎች ግን ወግ አጥባቂዎች ይበዛሉ። ሃይማኖታቸውን ያጠበቁ፣ በገንዘብ ወጪም እንዲሁ። በእነዚህ አካባቢዎች እንደ ክሩዝና ትራምፕ ያሉ እጩዎች በቀጥታ የወግ አጥባቂዎችን ፍላጎት ለማሟላት እንደሚሰሩ ስለሚናገሩ ድምፃቸውን ይሰጧቸዋል። የመንግሥት ድርሻ እንዲሰፋ አይፈልጉም። ጦሩ እንዲጠናከር ይፈልጋሉ። የጦር መሣሪያ ፈቃድ ላይም ነጻነት እንዲኖር የሚሹ ናቸው። ለመሆኑ ወጣት አሜሪካውያን በዚህ ምርጫ የሚያሳስቧቸውና ድምፃቸውን የሚሰጡባቸው መስፈርቶቻቸው ምንድናቸው? ኤቨንግሌዥር ያብራራል። በእኔ ዕድሜ ክልል ያሉ ወጣቶች የምጣኔ ሀብቱ ጉዳይ ያሳስባቸዋል። ማለትም ቤት ለመግዛት መቻል፣ የተሻለ ኑሮን መስርቶ ወደፊት ቤተሰብ ለመመስረት እንፈልጋለን። ከዚያ በተጨማሪ ደግሞ ከእኛ ባነሰ የኑሮ ደረጃ ላይ የሚገኙ ሰዎች አገልግሎቶችን እንዲያገኙም የሚል ፍላጎት አለን። ዛሬ በሱፐር ቲውስዴ አሜሪካውያን ድምጽ ሲሰጡ ውለዋል። በነገራችሁ ላይ የሪፐብሊካኑ ፓርቲ እጩ ለመሆን የሚያስፈልገው የእንደራሴዎች ቁጥር 1237 ሲሆን ለዴሞክራቶቹ ደግሞ 2383 ነው። Gabi na VOA kuke saurari yanzu haka tare da Enoch fente da Mr Ward Aragawa. Wiki talama <laughs> talama talama talama talama na Gabi na VOA ehem! With Enoch fente and da Aragao. Ward ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ በሾርት ዌቭ ሁለት በ15580 ኪሎ ሄርስ እንዲሁም በ6080 ታገኙናላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንዲሁን እንገኛለን። ውይይታችን ይቀጥላል። የዛሬውን የምርጫ ቀን አስመልክቶ እዚህ በዩናይትድ ስቴትስ ያለውን ማለት ነው፣ ወደ ኢትዮጵያ የተለያዩ አካባቢዎች ስልክ ደውለን ለኢትዮጵያዊ ወጣቶች የዩናይትድ ስቴትስ ምርጫ ያለው ትርጉምና ፋይዳ ጠይቀናል። ቀዳሚዋ የሱፐር ቲውስዴይ ምርጫ መዳረሻ ማክሰኝት የተባለች ከተማ ትሆናለች። ጎንደር እንሄድ። አድኖ ሰንተ ይባላለው። ጎንደር ዙሪያ ማክሰኝት ከተማ ነው ያለው። እንግዲህ ማክሰኝት እንዴት ነች ዛሬ? ማክሰኝት አሪፍ ነች። እንግዲህ ማክሰኝት ስትል ዛሬ በዩናይትድ ስቴትስ ደግሞ ታላቋ ማክሰኞ ማክሰኝት ነች። ብዙ ግዛቶች ድምጽ እየሰጡ ነው ያሉት። አዎ ትክክል። የዩናይትድ ስቴትስ ምርጫ ትከታተላላችሁ? ማክሰኝት እከታተሏል። አዎ። በምንድን ነው የምታገኙት መረጃ? መረጃ የው በሚዲያ ነው የምናገኘው። በየትኞቹ መገናኛ ብዙሀን ታገኛላችሁ? አካባቢ እስቲ በዩናይትድ ስቴትስ ምርጫ ከተመለከትካቸው ሁኔታዎች ምንድን ነው እንደው በጣም ደስ ያለ ነገር? ዲሞክራቶች ቢመረጡ እኔ ደስ ይለኛል። ብዙ ጊዜ ዲሞክራቶች ራን ክልንተ ብትመረጥ ደስ ይለኛል። ያን ማን የሚባለው ግን እሱ ረበንታ እሱ አይመቸኝም። ብዙ ለምን እንደው ማይመጣ ነገር ወንድ አይበጃትም፣ የሚናገረው አነጋገር። አሜሪካውያን ግን በተመቸን እያሉ ነው። በተለይ ወግ አጥባቂ አሜሪካውያን እየተከተሉት ድምጽ እየሰጡት ነው አ ሰምቻለሁ እየመራ ነው ብሏል። ግን እንዴት እንደመራ እኔ አልገባኝም። ራስ ለምንድን ነው ግን የዩናይትድ ስቴትስ ምርጫ አንተ የምትከታተለው በቅርበት? አንተ የምትኖረው ማክሰኝት የምትባል ከተማ ጎንደር ውስጥ? አዎ። የአገራችን ሚዲያ ብዙ ጊዜ አገራችን ውስጥ ያለውን ችግር ብዙ ጊዜ ስለማልመለከተው በእኛ ሚዲያ ስለማይነገር ብዙ ጊዜ አሜሪካና ጀርመን ምናምን ነው የምከታተለው። አብዛኛው እኔ ሰኢድ ይባላለኝ የምኖረው ጎንዳ። እሺ ሰይድ፣ በዩናይትድ ስቴትስ ምርጫ እየተከናወነ ነው። ይህንን መረጃ ታገኛላችሁ በቴሌቪዥን፣ በሬዲዮ፣ በመሳሰሉ? በሬዲዮ እናገኛለን፣ በቴሌቪዥን እናገኛለን። ያው ከስራ አንጻር ብዙ ክትትል ባይኖረ ነው ግን የተወሰነ እናገኛለን አሁን በዩናይትድ ስቴትስ ምርጫ ከሚወዳደሩ እጩዎች እነማንን ታውቃለ አንጌላ ሜርክል ና ይ አዲሱን ያሉትን ሙስሊሞችን አሰጥቸ ጥላለውኝ የሚመስል አስገባ የሚለውን የአሜሪካ ምርጫ ላይ ነው የምናወራው አንጌላ ሜርክል የጀርመን ቻንስለር ናቸው ማን ክሊንተን ነበሩ ሂላሪ ክሊንተን ሂላሪ ክሊንተን እሺ ሌላስ ማንን ታውቃለ እና ስሙ ለጊዜው አልተያዘልኝም። ይህን አዲሱን አሁን በአሁኑ ዛሬ ላይ ራሱ እየመራ ያለውን ማለት ነው። ዶናልድ ትራምፕ። አዎ። ከዚህ በፊት ስለ ዶናልድ ትራምፕ ታውቅ ነበር? በሀብቱ በሀብቱ ነው የምታውቀው? አዎ። በዚህ ላይ አላውቀውም። የሚናገሩትን እንደው ስትሰማ ውይይት ያደርጋሉ። ለሀገራችን ይበጃል። ለመራጩም እየዞሩ በየ ቡና ቤቱ ሻይ ቤቱ ሳይቀር በየሰፈሩ እየዞሩ ነው ንግግር የሚያደርጉት። እሱን ተከታትላል። ምን ስሜት አደረብህ እሱን ስታይ ከኢትዮጵያም ጋር አነጻጽረህ? እኔ ለእኔ በፍጹም ሊሆን የማይችል እንዴት ሊሆን የማይችልም ስትል? ዛሬ ዓለም ግሎባሊዜሽን ምና ባለበት ሰዓት ላይ ስደተኛን አልቀበልም የነበረ ስደተኛን ማስወጥቼ እጥላለሁ የአገሬ ዜጋ የአገሬ ተወልዶ ያለው ያደገው ዜጋ ስራ ያገኝ አልቻለም። ከነሱ ከሀገሬ ዜጋ ይልቅ ስደተኞች መጤዎች ናቸው ስራ የሚሰሩ ይሄን አስተሳሰብ የሚያስቶ የሆነ ቀር ብዬ አላስብም። ለሀገራችንም የሚጠቅመው ነገር ይኖራል ብዬ አላስብም። እንዲሁም ይልቁን ራሱ ብዙ ብዙ ቤተሰቦችን ደሃ ቤተሰቦችን የሚረዱ ዲያስፖራዎችን ያወጣብኝ ያሉ ይሄ ስጋት አለኝ ራሱ እስቲ አሁን ደግሞ ወደ ደቡብ ኢትዮጵያ መንገድ ወደ ወልቂጤ እንውሰዳችሁ። ሰብለ ወንጌል እባላለሁ። ወልቂጤ ነው ያለው። እሺ ሰብለ ወንጌል፣ በዩናይትድ ስቴትስ ምርጫ እየተካሄደ ነው። ይህንን አስመልክቶ መረጃ ታገኛላችሁ? ትከታተላላችሁ? አንቺም ጓደኞችም ወልቂጤ አካባቢ ሰምተን አናውቅም። ያው በኢትዮጵያ ቲቪ ላይ ምናምን እንደዚህ አይነት ነገሮች ብዙ ጊዜ አይቀሩም። ሌሎችስ ለምሳሌ ፌስቡክም ላይ በተለያዩ የማህበረሰብ ድረገጾች ትመለከታላችሁ። ለምሳሌ ተወዳዳሪዎቹ እነማን እንደሆኑ ታውቂያለሽ? አንድ ሁለት ተወዳዳሪዎች እንኳን እኔ አላውቅም። አታውቂም? አትከታተይም ማለት ነው? አልከታተልም። ም ምንድን ነው ደስ የሚልሽ አንቺ መከታተል እኔ ቢቢስ ነው። በአሜሪካ ምርጫ የማንን የአሜሪካን መንግስት ነው ወይስ የኢትዮጵያ ምርጫ ነው? አሜሪካ ውስጥ የሚካሄደው የኢትዮጵያ ምርጫ? አሜሪካ ውስጥማ አይካሄድም። ምክንያቱም የኢትዮጵያ መንግስት ከሀገር ውጭ ያሉ ሰዎች እንዲመርጡ የሚያስችል መንገድ የለውም። ግን ዩናይትድ ስቴትስ የራሷን ፕሬዚዳንት ባራክ ኦባማን የሚተካ እጩዎች ቀርበው እየተፎካከሩ ነው። ተከታትለሃል? ዜና ሰምተሃል? በዚህ ዙሪያ በዚህ ዙሪያ እንኳን ብዙም አልሰማንም። ግን ሁለት ናቸው ምናምን እንደቀሩ ሰምቻለሁ። እነማንን ሰማህ እስኪ ስማቸው እኛ ብዙ ጊዜ ፊልድ ሰዎች ነው፣ በጠርገጠር ከተማ ነው የምናለማው። ኦፕሬተሮች ነን እና ብዙም እንደዚህ አይነት ትኩረት የለንም። በቃ መንገድ ስራ ነው መንገድ ነው ስንሰራ፣ ስናቀና ነው። ለማንኛውም ማሽን ጥላ ቆም ሲቅርታ አናግራል ወደ ሥራ እየገባ ነው። አመሰግናለሁኝ። እሺ፣ እኛም እናመሰግናለን፣ በጣም እናመሰግናለን። ወልቂጤዎች፣ መልካም ምሽት። ጋቢና ቪኦኤን አዳምጡ። All right, everybody out there, this is Gabina VOA. Everybody, go! የአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረው ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በትላንትናው እለት አድርገውት የነበረውን የስራ ማቆም አድማ በዛሬው እለት አቆመው በስራው ስራ ጀምረዋል። በሰፊው ስራ ጀምረዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል፣ እንከታል የአዲስ አበባ መንገዶች ወደ ተለመደው ሁኔታ ተመልሰዋል። የስራ ማቆም አድማ ካደረጉት ታክሲዎች አብዛኛዎች እንግዲህ ትላንትና በማህበራችንም እየተደወለ ተነገረን፣ ስራ ጀምሩ ምናምናም ብለው እንግዲህ። የሚስተካከልልን ከሆነ ደግሞ እኛም የቤተሰብ ኃላፊነን ሰርተን መብላት እንፈልጋለን። ያው ግድም ነው መጀመርም አለብን ለምን ቤተሰብ ኃላፊነን ብዙ ነገር አለ ጀምሩ ካሉ መጀመር ነው ያለው ነገር ያው ይስተካከልላችኋል ነው የተባለው እንግዲህ ያው የሚስተካከል ተስፋ እያደረጋችሁ ነው ግድም ነው ግድም ነው መሆንም አለብን ከአምስት ዓመታት በፊት የወጣውን ደንብ በዚህ ሰዓት ተግባራዊ ሊያደርጉ የተነሱ ባለስልጣናት የአገሪቱን ወቅታዊ ሁኔታ ከግምት ያላስገቡ መሆናቸውን ይሄው አስተያየት ሰጪ ተናግሯል። ያለው የአገሪቷ ሲዌሽን ብዙም ዙሪያው ላይ ጥሩ አይደለም የአገሪቱ ሁኔታ። ስለዚህ አሁን ምንድን ነው እነሱ ራሳቸው ቢሮ ቁጭ ብለው ይሄን ነገር ይሄ ነገር ሲሆን በ2003 ነው ይሄ ነገር የወጣው። ስለዚህ ልክ እናንተም አዲስ አበባ በጥብጡ ይሁን ምን እንደሆነ እኛም ራሱ ሊገባን አልቻለም፣ ቢሮ ውስጥ ያሉ ሰዎች ማለት ነው። እነሱ ወጥተው በስራ እውነቴን ነው ምነግር እንደ ሆም ብለህ ስታየው እኮ ለምንድን ነው ለምንድን ነው ብለህ ስታየው እኛ ታክሲዎችን እንትን የሚያደርጉን ምክንያት እኛም ሊገባን አልቻለም። የአሽከርካሪዎቹ ቅሬታ መነሻ በ2003 ዓ.ም በሚኒስትሮች ምክር ቤት የወጣው ደንብ 208 ዝባር 2003 ነው። ከአምስት ዓመት በፊት ከወጣው ከዚሁ የመንገድ ትራፊክ ደህንነት ደንብ ጥፋቶችን ስለመመዝገብና ስለሚወሰዱ እርምጃዎች የሚጠቅሰው ክፍል ደግሞ ዋነኛው ቅሬታቸው መሆኑን አስተያየት ሰጪዎች ተናግረዋል። ደንቡ በስድስት እርከኖች የተከፋፈሉ የጥፋት ዝርዝሮችን አካቷል። አሽከርካሪዎች እስከ ሀያ አንድ የጥፋት ነጥብ ጣሪያ ሲደርሱ ፈቃዳቸው እንደሚሰረዝም ደንቡ ያመለክታል። ፈቃዱ የተሰረዘበት አሽከርካሪ ከሁለት ዓመታት ቆይታ በኋላ አዲስ ፈቃድ እንዲያወጣ እንደሚገደድም ይጠቅሳል። ወትሮውንም ይህንን የቅጣት ምዝገባ ሂደት ያልደገፉት የታክሲ አሽከርካሪዎች ታዲያ ተግባራዊ መደረግ ሲጀምር የተቃውሞ አድማ አድርገዋል። ስሜ አይጠቀስ ያለ የታክሲ አሽከርካሪ የነጥብ አያያዙ የከተማዋን ተጨባጭ ሁኔታ ከግምት ያስገባ አይደለም ይላል። ሁኔታዎች ባልተመቻቹበት ሁኔታ ነጥብ መመዝገብ ይከብዳል። አሁን መቆሚያ ቦታ የለም እዚህ ጋር ትርፍ የምጭንበት ሰዓቶች አሉ ማለት እነሱም አንዳንድ ዝም ይላሉ። ዝም በማይሉበትም ሰዓት አለ። አጋጣሚ ብትገኝ እንኳን እሱ አራት ነጥብ ያስይዝባል። እሱን እሱን ደምረው ከፍተኛ ነጥብ ነው ሊያስመዘግብብ የሚችል በአጭር ጊዜ ውስጥ መንጃ ፈቃድ ይነጠቃል ማለት ነው። እና ነጥብ አያያዙ ብዙ ሰውም አልተመቸውም። ያን ነው አንደኛ። ምንትን ያለ እንግዲህ ትናንትና የመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ሲናገሩ ይሄ እኮ ሁሉንም አሽከርካሪ ነው የሚመለከተው ታክሲዎችን ብቻ አይደለም ደንቡ መኪና የሚይዝ ማንኛውንም ሰው ነው የሚመለከተው የሚል ነገር ተናግረው ነበር። ይመለከት ግን አብዛኛው ደግሞ እንቅስቃሴ ላይ የምንለው እኛ የቤት መኪና ጠዋትና ማታ ሊሆን ይችላል የሚንቀሰቀሱ እኛ ከስራችን ማንጻት ደግሞ ብዙ ጥፋት ሊፈጸም ይችላል። የስራው ባህሪ ራሱ እንድታጠፋ ያስገድዳል። ባለፈው ቅዳሜ በዚሁ ደንብ ላይ ከባለድርሻ አካላት ጋር መወያየታቸውን ለኢቢሲ የገለጹት የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ ካሳሁን ሀይለማርያም ትግበራው ለሶስት ወራት እንዲቆይ ተስማምተናል ብለዋል። ይሄ የሚኒስትሮች ምክር ቤት ደንብ ሁለት መቶ ስምንት ሁለት ሶስት የወጣው አምስት አመት ነው አሁን አዲስ የሆነው ደንቡ ላይ ጥፋት የሚያደርሱ አሽከርካሪዎችን መረጃውን መመዝገብ ብቻ ነው አዲስ የሆነው። በዚህ አሰራር ላይ ከባለድርሻ አካላት ጋራ ሰፊ ውይይት አድርገናል። ባለፈው ቅዳሜ ተስማምተው ሁሉም በዚህ በጠየቁ ጥያቄ ዙሪያ በመወያየታችን በጣም ተደስተው ተመልሶ የሄዱ አሽከርካሪዎችን በመግለጽ ወደ ስራ እናስገባለን የሚል ስምምነት ደርሶን ይህንንም ደግሞ በመገናኛ ብዙሃን ይገለጽልን ስላሉ መገናኛ ብዙኃንም ገልጸን አሳወቀን ነበር። በዚሁ ጉዳይ ላይ ያነጋገርኩት የታክሲ አሽከርካሪው ጌትነት ወርቆ ግን ውሳኔው በሚገባ አልተገለጸም ይላል። እነሱ ይህንን ይላል ሁልጊዜ ነው የሚባለው ከመንገድ ትራንስፖርት ይሄ ነገር ብዙ ጊዜ የሆነ ነገር ጭምጭምታ ሲሰማ ከታክሲ ትራንስፖርት አካባቢ ታክሲ የሚበዙበት፣ ረዳቶች፣ ተራ አስከባሪ፣ ሹፌሮች የሚበዙበት አካባቢ እንዲህ አይነት ጭምጭምታ ሲነሳ የተለመደ ነው። የሆነ ነገር ሲደረግ ለእንደዚህ ቀን እንደዚህ አድርገናል። የተለመደ ነው። ይህንን ነገር ሙሉ ለሙሉ በሚዲያው አዋጁን አውጀናል። ከዛሬ ጀምሮ እንደዚህ እንዳታረጉ እንዳሉት ሁላ ከዛሬ ጀምሮ ለሶስት ወር እንደዚሁ ሆነዋል ብሎ በሁሉም ሚዲያዎች በዛች በተወሰነችበት ቀን በማህበራቱ ብቻ ሳይሆን በጠቅላላ ሚዲያ ድርጊቱ ከተፈጸመ በኋላ ሳይሆን ሳይፈጸም መጀመሪያ ቢናገሩ ለምን አይሰራም? የታክሽ ታክሲ የሚጠቀሙ የአዲስ አበባ ከተማ ነዋሪዎችም የስራ ማቆም አድማውንና አዲሱን ደንብ በተመለከተ የተለያዩ ሀሳቦችን አንጸባርቀዋል። የመንግስት ሰራተኛ መሆኗን የገለጸችው ሰላም አዳነ መረጃ መመዝገቡና የቅጣቱ መጠን እንደገና መታየት እንዳለበት ታምናለች። ቅጣቱ ከተመዘገብክ በኋላ መንጃ ፍቃድ ይወሰዳል የሚለው ጥፋቶች ተመዝግበው 21 ከደረሱ እሱ የሚለው ነገር ለጉቦ ለሚቀበሉ ትራፊኮች ከፍተኛ መንገድ እየከፈተ ነው። ግን አሰራሩን ቢያስተካክሉ ጥሩ ነው። ሌላው አስተያየት ሰጪ ዶክተር መንግስቱ ውቤ ግን የታክሲ አሽከርካሪዎቹ ቅሬታቸውን ማቅረብ የነበረባቸው ስራቸውን እየሰሩ ነው ብለዋል። ህጉን ጠርቅ ባለው ግን አይ ቲንክ ስርዓት ማስያዝ ነው የመንግስት ህግ ሌላ ነገር የለውም። በትናንቱ የታክሲዎች አድማ ላይ አስተያየት የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ አዲስ የወጣው ደንብ የትራፊክ አደጋ ሊቀንስ እንደሚችል አስረድተዋል። ከወባ ባልተናነሰ ሰው የሚገለው የመኪና አደጋ ነው። እዚህ ሀገር ውስጥ አሁን ከኤች አይቪም በበለጠ እየገደለ ያለው የመኪና አደጋ ነው። ስለዚህ የመኪና አደጋ መቆጣጠር ካለብን፣ እያንዳንዱ በመኪና መንዳት ውስጥ የተሰማራ ሰው፣ ትራንስፖርት አገልግሎት የተሰማራ ሰው ህጉና ስርዓቱን አክብሮ መንቀሳቀስ መቻል አለበት ህጉና ስርዓቱን አክብሮ መንቀሳቀስ እንዲችል ደግሞ የህግ ማዕቀፍ ያስፈልገዋል። ጉዳዩ ላይ ስምምነት ላይ ተደርሶ ወደ ስራ የሚገቡበት ሁኔታ ያፈ ጥፋት በተደጋጋሚ ያጠፋሶ ይቀጣል የሚል መመሪያ ወይም ደንብ ለአድማ የሚያነሳሳ ነው የሚል እምነት የለውም መንግስት። የደንቡን ትግበራ በሶስት ወራት ለማዘግየት የተስማማው መንግስት የአሽከርካሪዎቹ ቅሬታዎች እንዴት መፍትሄ እንደሚያገኙ በግልጽ አላብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጋቢና ቪኦኤ። ከአዲስ አበባ ሳንወጣ አንዲት አጠር ያለች ዜና አለችን። የሶስቱ የተቃዋሚ ፓርቲዎች አመራር አባላት እነ አቶ ዳንኤል ሽበሺ አቃቢ ሕግ በመረጃና ደህንነት አገኘሁት ባለው ማስረጃ ላይ ያላቸውን አስተያየት ለፍርድ ቤት በጽሑፍ አቅርበዋል። ፍርድ ቤቱ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አመሀ የፍርድ ቤቱን ሂደት ተከታትሎ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ቀደም ሲል በነበረው ቀጠሮ አቃቤ ሕግ ከብሔራዊ መረጃና ድህንነት መስሪያ ቤት አገኘውት ባለው ማስረጃ ላይ መልስ ሰጪዎች የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እና የአረና ትግራይ ለሉዋላዊነትና ለዲሞክራሲ አመራር አባል አቶ አብርሃ ደስታ በየግላቸው ያዘጋጇቸውን አስተያየቶች ዛሬ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አስረክበዋል። ከፍርድ ቤቱ እንደተገለጸው አቶ ዳንኤል ሽበሺ በዘጠኝ ገጽ፣ አቶ አብርሃ ደስታ በዘጠኝ ገጽ፣ አቶ የሸዋስ አሰፋ በአምስት ገጾች የተጠቃለሉ አስተያየቶቻቸውን ለፍርድ ቤቱ አቅርበዋል። ፍርድ ቤቱ አክሎም በቀረቡት አስተያየቶች ውስጥ ህገወጥ ነገሮች ካሉ መልስ ሰጪዎቹ እንዲያወጡ ሊያዝ እንደሚችል ገልጾላቸዋል። አቃቢ ህግ ጽሑፎቹ ያስፈልጉኛል ካለ በእጅ የተጻፉ በመሆናቸው ቅጃቸውን ከፍርድ ቤት ሊወስድ እንደሚችልም ፍርድ ቤቱ አሳውቋል። በዛሬ ዕለት በችሎት የነበሩት ሌሎች መልስ ሰጪዎች ከእስር የተፈቱት የቀድሞ አንድነት ፓርቲ አመራር አባል አቶ አብታሙ አያሌው እና አቶ አብርሃም ሰለሞን ናቸው። አቶ አብታሙ አያሌው አስተያየታቸውን በቀደመው ቀጠሮ ያቀረቡ መሆናቸው ይታወሳል። አቶ አብርሃም ሰለሞን በተለይ ይህ ማስረጃ የሚመለከታቸው ስላልሆነ አስተያየት መስጠትም አይጠበቅባቸውም ፍርድ ቤቱ በመጨረሻ መዝገቡን መርምሮ ውሳኔ ለማሰማት ለመጋቢት 30 ቀን 2008 ዓ ም ቀጠሮ ቆርጧል አምስቱ መልሰ ሰጪዎች አቃቢ ከአንድ ዓመት ተኩል በፊት በነዘላለም ወርቅ ያገኘው የክስ መዝገብ ከሌሎች አምስት ተጠርጣሪዎች ጋር በመሠረተባቸው የሽብር ወንጀል ክስ ባለፈው ነሐሴ ወር አጋማሽ የፌዴራሉ ከፍተኛ ፍርድ ቤት 19 ኛ ወንጀል ችሎት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በነገው ዕለት አንድ መቶ ሃያኛው የአድዋ ድል በዓል ይከበራል። በሰሜን አሜሪካ መስታወት በርካታ ኢትዮጵያውያን የሚኖሩበት የሞንትጎመሪ አውራጃ መጋቢት ወርን የአድዋ ድል በዓል እንዲሆን እንዲታሰብ አድርጓል። እውነት ነው። በዚህ ዙሪያ በነገው ዝግጅታችን ሰፋ ያለ ዘገባ ይኖረናል። ይህንን ውሳኔ ሊያሰጥ የቻለው ደግሞ የኢትዮጵያዊነት ውርስና ቅርስ ማህበረሰብ ድርጅት ነው። ሁሉን ያካተተ ውይይት እናቀርባለን። በመንጎምሪ አውራጃ ብዙ ኢትዮጵያውያን ይኖራሉ እና የኢትዮጵያውያንን ለማክበርም የተደረገ ነው እና ሁሉም መጋቢት ወር በሙሉ የአድዋ ድል በዓል ሆኖ እንዲታሰብ ነው። በኢትዮጵያ ያለውንም አከባበር እንጨምራለን። ሙዚቃ ሰው መናክቡ ሰው ሞቷል ሰው ሊያድን ሰውን ሲያ ክብር በደግነት በፍቅር በክብር ተጠርቶ በክብር የሄደ ሰው ሊኖር ሰው ሞቶ የተሰጠኝ ሰው ተከፍሎበታል ከደምና ምሽቱ የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ የምሽ ነው መስታወት አድረገው እኔ ሄኖክ ሰማ ግዜርነን ዝግጅታችንን የመራችልን ጽዮን ግርማናት ዲጄ ፋሱ የሙዚቃ ምርጫዎቹን ወደ እናንተ ያደረሰው ጉዞአቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ለዛሬ ነጻነት ላበቁም